thank በጉጉት ሲጠበቅ የነበረው የአሜሪካ ፕሬዚደንታዊ የምርጫ ክርክር በትናንትናው ምሽት ተካሂደዋል። በሚሊዮን የሚቆጠሩ አሜሪካውያንና የተቀረው ዓለም በተከታተለው በዚህ ክርክር ሁለቱ እጩዎች ማለትም ምክትል ፕሬዚደንት ካማላ ሃሪስና የቀድሞ ፕሬዚደንት ዶናልድ ትራምፕ በሀገር ውስጥ ባሉ አንገብጋቢ ጉዳዮችም ሆነ በውጭ ፖሊሲያቸው ዙሪያ ተከራክረዋል። ክርክሩን የተከታተለው ባልደረባችን እንግድ ወልዴ ሁለቱ እንግዶችን በጉዳዩ ላይ ጋብዘው አወያይተዋል። ወደ ዝግጅቱ እንሻገራለን። ምክትል ፕሬዚደንት ካማላ ሄሪስ እና የቀድሞው ፕሬዚደንት ዶናልድ ትራምፕ ለመጀመሪያና ምናልባትም የመጨረሻ ሊሆን እንደሚችል የሚነገርለትን ፕሬዚደንታዊ ክርክር ትናንት ማክሰኞ ምሽት በኤቢሲ ቴሌቪዥን አስተናጋጅነት ፊላደልፊያ በሚገኘው ብሔራዊ የሕገ መንግስት ማዕከል አካሂደዋል። ወደ መድረኩ ብቅ እንዳሉ በቀጥታ ወደ ትራምፕ በመራመድ እጃቸውን ለሰላምታ የዘረጉት ምክትል ፕሬዚዳንቷ ካመላ ሄሪስ ሲሉ ራሳቸውን ለትረምፕ አስተዋውቀዋል። ጥሩ ክርክር ይኑረን ሲሉም አክለዋል። ለሰላምታው ምላሽ የሰጡት ትረምፕም በበኩላቸው ስላየውሽ ደስ ብሎኛል፣ መልካም ጊዜ ሲሉ አክለዋል። ባለፈው ሰኔ ትረምፕ ከባይደን ጋር ባደረጉት ክርክር የሰላምታ ልውውጥ እንዳልነበር ልብ ይሏል። ካመላ ሄሪስ በትረምፕ የኢኮኖሚ ፖሊሲ ላይ እንዲሁም በእንደ አውሮፓን አቆጣጠር 2020 የተደረገውን ምርጫ ውጤት ትረምፕ ባለመቀበላቸው ትችት ሲሰነዝሩ፣ ትረምፕ በበኩላቸው ካማላ ሄሪስ በምክትል ፕሬዚደንትነት የሚያገለግሉበትንና አሁን ያለውን የአሜሪካ አስተዳደር የዋጋ ግሽበትንና ሕገ ወጥ ፍልሰትን በማባባስ ተጠያቂ አድርገዋል። ሁለቱ ችግሮች አሜሪካውያንን እየጎዱ መሆኑንም ጠቅሰዋል። ኢኮኖሚ፣ ታክስ ታክስና ታሪፍ፣ የውርጃ መብት፣ የውጭ ፖሊሲ፣ በመካከለኛው ምስራቅና በዩክሬን የሚካሄዱት ጦርነቶች አበይት ከሆኑት የመከራከሪያ አጀንዳዎች ውስጥ የሚጠቀሱት ናቸው። በእነዚህ ጉዳዮችም ሆነ በአጠቃላይ የክርክሩ መንፈስ ላይ ሀሳባቸውን እንዲያካፍሉን ሁለት እንግዶችን ጋብዘናል። ፕሮፌሰር መሐመድ ጣይሮ ቴክሳስ በሚገኘው ካሊንስ ኮሌጅ የኢኮኖሚክስ መምህር ሲሆኑ የተመዘገቡ የዲሞክራቲክ ፓርቲ አባል ናቸው። በቅድሚያም ክርክሩን አስመልክቶ ያላቸውን ጠቅላላ አስተያየት ይነግሮናል። ፓምላ ሃሪስ የአሁኑ ምክትል ፕሬዚደንት ናት። እሷ ስራዋ የነበረው አንደኛ ከፕሬዚደንት ባይደን ራሷን መነጠል እና እንደ አንድ ሰው እንደ ግለሰብ ራሱን እንደቻለ ሰው መቆም ነበር። አይ ቲንክ እሱን ያደረገች ይመስለኛል። ሁለተኛው ደግሞ ትራምፕን እንደ ጽንፈኛ መሳል፣ በኢሚግሬሽን ላይ በተለያዩ ነጥቦች ላይ እሱ ጽንፈኛ እንደሆነና እሷ እንዳልሆነች ማሳየት። ያንንም በመጠኑ ያሳየች ይመስለኛል። ሌላው ደግሞ ትልቁ እሹ ኢሚግሬሽን ነው። ትራምፕ የሚለው እዚህ ሀገር ያሉት ከአስራ አንድ ሚሊዮን በላይ ሚግራንት ይዤ ዲፖርት አደርጋለሁ ይላል። እሷ ደግሞ ያ መሆን የለባትም ትላለች። በአጠቃላይ የእሷ ነጥብ ሲጨመቅ ትራምፕ ያረጀ ያፈጀ ሀሳቡ ነው መልህ። ትራምፕን ሰውየውን ሳይሆን እና እሱን ትተን ወደፊት እንሄድ ነው የእሱ ደግሞ፣ በዲሞክራቶች ስር ሀገሪቷ ተበላሸች፣ ኢሚግሬሽን ሰው ዝም ብሎ በሜክሲኮ በኩል ይገባል፣ ስለዚህ እሷ መቀየር አለባት ነው። በአጠቃላይ ሲታይ ይሄ ነው ያለው። በምሽቱ በተደጋጋሚ የባይደንን ስም ሲያነሱ ለነበሩት ትራምፕ ካማላ ሄሪስ ተከታዩ ምላሽ ሰጥተዋል። ክሊርሊ አይም ናት ጆ ባይደንን አይም ሰርትንሊ በግልጽ እንደምታዩት እኔ ጆ ባይደን አይደለሁም። በእርግጥ ደግሞ ዶናልድ ትራምፕም አይደለሁም። ይዤ የቀረብኩት ለሀገራችን የሚበጅ የአዲስ ትውልድ አመራር ነው። ማድረግ በምንችለው ላይ እምነት ያለኝ የአሜሪካንን ህዝብ የሚያናንቅ ሳይሆን ማድረግ በምንችለው ጉዳይ ላይ ያተኮረ መልካም እምነት ያለኝ ነኝ። ወደ አሜሪካ የሚገቡ ህገወጥ ፍልሰተኞችን አስመልክቶ በባይደን አስተዳደር ላይ ተደጋጋሚ ትችቶችን የሰነዘሩ ትራምፕ ተከታዩን ሲሉም ተደምጠዋል። በሚሊዮን የሚቆጠሩ ሰዎችን አስገብተው የማህበረሰባችንን ድር እየበጣጠሱ ነው። በመካከለኛው ምስራቅ እየተካሄደ ባለው ጦርነት ዙሪያ ከተነሳው ጥያቄ ጋር በተያያዘም ትረምፕ ማስረጃ ሳያቀርቡ ተከታዩን ክስ በካመላ ሄሪስ ላይ አሰምተዋል። እስራኤልን ትጠላለች። በተመሳሳይም በራሷ መንገድ የአረቡን ማህበረሰብ ትጠላለች። አጠቃላይ ከቁጥጥር ውጭ መሆን ነው የሚከተለው አረቦች፣ አይሁዶች፣ እስራኤል እስራኤል ትጠፋለች። መኖሪያቸውን በዋሽንግተን ዲሲ አቅራቢያ በሚገኘው ሜሪላንድ ያደረጉትና የሪፐብሊካን ፓርቲው የረጅም ጊዜ ደጋፊ እንደሆኑ የሚናገሩት ለባን ስዩም ክርክሩም በተመለከተ አጠቃላይ ሀሳባቸውን አካፍለውናል። ትናንትና ዲቤቱ በደንብ ቁጭ ብሎ ሰው ያየው ፌር ያልሆነ ዲቤት ነበረ። ለምን ሶስት ኤጋንስት ዋን ነበረ ማለት ነው። ሶስቱም ነው ከዳኖልድ ትራምፕ ዲቤት ሲያደርጉ የነበሩ ማለት ነው። አሜሪካኖች በብዛቱ አሁን የኢኮኖሚ የዋጋ ግብሸት እንዳልከው ይሄ ነው ኮር የሆነ ጥያቄዎች፣ እና በዛ ደግሞ የኢሚግሬሽን ማለት ነው። እና ትናንትና በደንብ አድርጎ እሷን መበርበር ነበረባቸው። ለምን እስካሁን ምንም አይነት አቋም አልታየባትም። ግን ትናንትና ዴዲን በደንብ አድርጎ ጥያቄዎቹ አልጠየቁም ማለት ነው ከነ ጭራሹ ፋክቸክ ለሱ እያረጉ ነበረ ማለት ነው ዳናልድ ትራምፕና በሚገርም ሁኔታ ትናንትና ሀሳብ ይቀይራል ብሎ ያሰቡት ሰዎች ምንም ሀሳብ እንዳልተቀየረ ትናንትና ታይቷል ማለት ነው። ያው አሸናፊ በጠንካራ አሸናፊ የሆነ የወጣ ሰው የለም። ለምን ይሄ ደግሞ ችግሩ ጥያቄዎቹ በደንብ አድርጎ እንደሚገባ ስላልጠየቁ ማለት ጋዜጠኞች አልመሰሉም። ትናንትና አክቲቪስት ነው የመሰሉ ጋዜጠኞቹ አንዳንድ በመሰረቱ አሁን እኔ ከእርሶ ጋር ለመከራከር ሳይሆን አንዳንድ ጉዳዮች ግን ማስረጃና መሰረት ያሌላቸው ጉዳዮች ላይ ጋዜጠኞቹ በመሀል እየገቡ አንዳንድ ነገር ብለዋል። ግን እርስዎ ሁለቱ ጋዜጠኞችና ካማላ ሃሪስ ለሶስት ሆነው ነው ትረምፕን የገጠሙት ብለዋል። ለዚህ ማሳያው ምንድን ነው አቶ ላባን? ፎር ኤግዛምፕል ይሄ የኢሚግራንት ኢሊጋል ኢሚግራንት በትናንሽ ከተማዎቹ መጥቶ የሚያርጉት ያሉት ዳሜጅ እንደ ኤግዛምፕል ሲያነሱ ጋዜጠኛው ተነስቶ እኔም አናግሬ ነበረ፣ ይሄ ምን ብሎ ያለ ሰው እንደዚህ አላለኝም የከተማው ማናጀር አለ። ይሄ የጋዜጠኛ ስራ አልነበረም። ጋዜጠኛ መጠየቅ ነው ጥያቄው። መልስ ካገኘ በኋላ ሙቭ ማድረግ ነው የነበረበት፣ ግን ጋዜጠኛው ራሱ በራሱ ገባበት ማለት ነው። አሁን ካየህ ደግሞ በከማላ ሄሪስ የፕሮጀክት 2025 በእሱ እኔ አባል አደለሁም ብሎ ስንቴ ተናግሯል። እሷ ያ አኪዜሽን በሱ ላይ ስታደርግ ግን ገብቶ ነው ያኔ አይ እንደዚህ እንደዚህ እኳ ብሎ ነበረ እኳ አደለሁም ብሎ ሪጀክት አርጎታል አላለም ስለዚህ የፌርነስ ጥያቄ ነው። ጋዜጠኛ ሲባል የጋዜጠኛ ስራ ምንድን ነው? ጥያቄ መጠየቅ ነው። መልስ ካላገኘው ደግሞ በዚህ ጥያቄ መልስ አላገኘው ብሎ ሙቮን የሚያደርገው እንጂ ራሱ በራሱ ኢንተርጀክት አድርጎ አይገባም። በዚህ ጥያቄ እና በጣም በሚገርም ሁኔታ ትናንትና ከዚህ ብር የወጣው ኤቢሲ ኒውስ ነው። በብዛታችንም ኤቢሲ ትናንትና ለመጀመሪያ ጊዜ ከስንት ጊዜ በኋላ ነው ያየ ነው ግን ፕሩቭ አረገ ለምን ኤቢሲ ሁላችንም ማየት እንዳቆምን ማለት ነው። እንግዶቻችን አከራካሪ የአገሪቱ ጉዳዮችን በተመለከተ ሁለቱ ፕሬዝደንታዊ ዕጩዎች ባነሷቸው ጭብጦችም ላይ የየግላቸውን አስተያየት ሰንዝረዋል። በቅድሚያ ፕሮፌሰር ሞሀመድ ጣይሮን አድምጠን ወደ አቶ ላባን ስዩም እንሻገራለን። በኢኮኖሚ የመጀመሪያው ጥያቄ ነበር። ቫይስ ፕሬዚደንት ሄሪስ ኦፖርቹኒቲ ኢካኖሚ የምትለዋል ነገር አመጣች። ሁሉም ሰው በዚህ ኢኮኖሚ ውስጥ ወደፊት ለመራመድ ኦፖርቹኒቲ አለው ቻንሱ አለው እና የሆነ ስፔሲፊክም አምጥታለች። ስድስት ሺህ ዶላር ቻይልድ ታክስ ክሬዲት፣ ልጆች ያሉት ሰው የቀረጥ ቅናሽ ማለት ነው። ሀምሳ ሺህ ብር ደግሞ አዲስ ንግድ ለሚጀምሩ ሰዎች ታክስ ክሬዲት፣ የታክስ ቅናሽ ይደረጋል ትላለች። እሱ ደግሞ አንደኛ፣ ትልቁ የእሱ ነገር ይሄ ታሪፍና ቀረጥ እና ግብር ሁለቱ ሁለቱን ለመታቀው ይለያያሉ። ቀረጥ ማለት ሴልስ ታክስ እንደማለት ነው። ግብር ያው ታክስ ነው በአጠቃላይ። እዛ ላይም ብዙ ልዩነት አላቸው ሁለቱ። ትራምፕ ብዙ እንትን ያለበት ታክስ ቀረጥ ቁርጥ አለው። ሀገር ውስጥ ቀረጥ ቀንሳለሁ፣ ከውጭ ለሚገባ እቃ ደግሞ ቀረጥ ጨምራለሁ የሚል ነው የሱ። የእሷ ደግሞ ትንሽ ለየት ይላል። አቦርሽን ላይ የእሷ አርጊመንት አንተነ እነዚህ ወግ አጥባቂ ዳኞችን አንጥተ ሱፕሪም ኮርት ላይ አድርገ ሮ ቨርሰስ ዌድ እንዲቀየር ያረግከው ነው። እሷ የእሷ አርጊመንት እሱ ደግሞ አንድ ልጅ በድሮ በሮ ቨርሰስ ወይድ ህግ በነበረበት ጊዜ በሰባት በስምንት በዘጠኝ ወሩ አንዳንድ ጊዜ ደግሞ ከተወለደ በኋላም ይገደላል እና ይህንን ትደግፍ ያለሽ አሁንም የሚል አርጊመንት ነበር። አይ ቲንክ የእሷን አርጊመንት ብዙ ሴቶች የወደዱት ይመስለኛል። በኢሚግሬሽን እንዳልኩ ትልቁ ኢሹ ማስ ዲፖርቴሽን ነው። እሱ ከአስራ አንድ ሚሊዮን በላይ ህገ ወጥ ሰዎች አሜሪካ ውስጥ ስላሉ እነሱን መልሳለሁ ይላል። እሷ ደግሞ በእሷ ዘመን ነው እንደዚህ እሷ ቫይስ ፕሬዚደንት በሆነችበት ዘመን ነው ብዙ ሰው በህገወጥ መንገድ አሜሪካ የገባው። ሁለቱም በዚህ በኩል ትንሽ በተለይ እሷ ፓሜላ ሃሪስ ቮነራብል ስለሆነች ብዙም ማውራት አልፈለገችም። ትራምፕ ሁሉም ጥያቄ ሲጠየቅ ወደ ኢሚግሬሽን መቀየር ይፈልግ ነበር። ብዙም የተሳካለት አይመስለኝም። ትናንትና አለ አት ሊስት አት ሊስት ለመጀመሪያ ጊዜ በተወሰነ ደረጃ ተጠየቀች ካማላ ሄሪስ እና በተወሰነ ደረጃ ጥሩ አድርጋ ወጥታለች። ትናንትና ሰርቫይቭ አድርጋለች ነው የሚባለው። ግን ይሄ ልምድ አይደለም። በየቆኑ መውጣት እና በየቆኑ ከህዝብ ጋር መገናኘት መለመድ የነበረበት ነገር እኛ እንደ ትልቅ ነገር ያየ ነው ነው ማለት ነው። ይሄ ነው ደግሞ የሚያሳዝነው ፓርት አንድ ካንዲዴት ሰርቫይቭ ስላደረገ ብቻ በቃ በቂ ነው በሚብል ጥያቄ በጣም ይገርማል። የታክስ ፖሊሲ እሷ ምን እንደሆነ አናውቅም እስካሁን? የኢኮኖሚ ፖሊሲ እሷም እንደሆነ አናውቅም። በመጨረሻ ላይ ፕሬዚደንት ትራምፕ የጠየቃት ጥያቄ ትልቅ ጥያቄ ነው። ይሄ ሁሉም እድ ያለሹ ዩ ኬን ዱ ኢት ራይት ናው አለት። አሁን አሁን ማድረግ የምትችይው ስልጣኑ በእጅሽ ላይ ነው ያለው። ለምን አታረጊ? ለምንድ ነው እንደ ውጭ እንደ ውጭ የሆነ ትራምፕ ማለት ነው። ትራምፕ ስልጣን የለውም አሁን። ትራምፕ ማድረግ አይችልም ብዙ ነገር። እሷ ግን ቫይስ ፕሬዚደንት ሆና ቫይስ ፕሬዚደንት ሆና ልክ እኩል ለሱ ሆና ነው ኮምፕሌን የምታደርጉ ያለችው። የኢኮኖሚ ጉዳይ ብለ ኢሚግሬሽን ብለ የቦርደር ክራይሲሱ ብለ የኢንፍሌሽኑ ብለ እና እነዚህ ሰዎች ደግሞ በስልጣን ላይ ያሉ ሰዎች ናቸው። ሁለት ዓመት ደግሞ ሙሉ ሴኔትና ሙሉ ሀውስ በእጃቸው ላይ ነበረ ማለት ነው። ፕሬዚደንሲ፣ ሴኔትና ሀውስ። እንዴት ነው አሁን ስልጣን እንደሌለ ሰው መጠን እኩል ይሄ ነገር እንደዚህ መሆን አለበት እንደዚህ መሆን አለበት ማለት ልክ አይመጣም። እና እሱ ነው ያለው እሱ ትናንትና ለህዝቡ ሪማይንድ ያደረገው ማለት ነው። አሁን በብዛቱ ኦፍኮርስ ፖል ሄደ ስታይ ኦ ካማል አሸነፈች ቤት አደረገችው አናደደችው ምናምን ያለችው የህዝቡ ፖልስ ስለማያውቁ ነው። ይሄ የዋሽንግተን ዲሲ እዚህ ጋር ያለው ባብል የሚባል አለ እዚህ ዝም ብሎ እርስ በራሱ የሚነጋገር ማለት ነው። ህዝቡ እዛ ውጭ ያለው ግን በየቤቱ ሳፈር የሚያደርግ ያለው ዳቦ የተወደደበት፣ እንቁላል የተወደደበት ግሮሰሪ ሄዶ ማን ቤተሰብ ነው አሁን ካስኮ ሄዶ እንደ በፊት ነው ሂሳቡ የሚል ይሄ አሁን በካማላ ሄሪስ እና በጆ ባይደን ዘመን የተመጣ ማለት ነው እና ጋስ ፕራይስስ አሁን ኳ ትንሽ ቀዝቀዝ እያሉ ነው፣ ግን ይሄን ሴ የማያይ ሰው እዚህ ሀገር የሌለ ሰው መሆን አለበት። በዚህ አራት ዓመት የዋጋ ግብሾቱ በጣም በጣም ወደ ላይ ብሎ እንደወጣ ያላየ ሰው እዚህ ሀገር የለም ማለት ነው። ሀብታም ይሁን ድሀ ይሁን ሁሉ ሰው አይቶታል። እና ትናንትና በክሎዚንግ አርጊመንት ይሄ ሁሉ ምድ ያለሹ አሁን አለብን ልንሄድ ና ወደ ዋሽንግተን ዲሲ አሁን አሁን ጀምሬ አሁን አሁን አድርጌ እኔ ወደ ቤት ሊሄድ አለት ለእሱ መልስ አልነበረባት። ምንሽኬንድ ወት ራይት ና አሁን አሁን ማድረግ ትችላለች እሷ። የክርክሩን ፍጻሜ ተከትሎ የአሜሪካና የተቀረው ዓለም ብዙሀን መገናኛዎች የሁለቱ እጩዎች የክርክር አፈጻጸምን በተመለከተ የየራሳቸውን ግምገማ አስቀምጠዋል። አንዱን ከሌላው በማወዳደርም ሲተነትኑ አምሽተዋል። እንግዶቻችን ፕሮፌሰር ሙሐመድና አቶ ላባን ስዩምም በየፊናቸው የሁለቱን እጩዎች የክርክር አፈጻጸም በተመለከተ የበኩላቸውን ግምገማ ይሰጡናል። ሁለቱም በተለይ ፓሜላ ሀሪስ በደንብ ተዘጋጅታበት የመጣች ይመስላል። የጥያቄ አመላለሷ ትራምፕን ደግሞ ጎትታ ጎትታ ወጥመድ ውስጥ አስገባችሁ። በዚህ በክራውድ ሳይዝ ክለን ትራምፕ እንደምታውቀው፣ ይሄ የክራውድ ሳይድ በሱ ራሊ ላይ ምን ያህል ሰው ይገኛል የሚለው ነገር ለሱ በጣም ትልቅ ነገር ነው። ብዙ ሰው ደግሞ ይሄንን እንደ ኢሹ አድርጎ አየውም። እና ትናንት ማታ እሷ ምንድን ነው ያለችው? ቤት አደረገችው ወጥመድ እዛ ቁጭ አርጋለት ትረምፕ ራሊ ብትሄዱ ሰው ቶሎ ሄዶ እሱ ሳይጨርስ ይሄዳል ብላ ስትናገር ሄዶ እዛ ውስጥ ገባላትና ስለ የራሊ ሳይዝ ማውራት ጀመረ። እና በጣም የሚያሳዝነው እዛ እዛጋ መሄድ አልነበረበትም፣ ግን እንደዚህ አይነት ነገሮች ነበሩ። ትረምፕ ምሽቱን ያሳለፈው እሷ የምትለውን ነገር በመመለስ ነው። የእሱን አይዲያ የእሱን እይታ ሳይሆን ለእሷ መልስ ሲሰጥ ነው። ምሽቱን አንድ ሰዓት ተኩል ያሳለፈው እሷ ደግሞ ተዘጋጅታ ስለመጣች ራሷን አንደኛ ከባይደን ነትላ እኔ ራሴን የቻልኩ የራሴ እይታ ያለኝ ሰው ነኝ የሚለውን ሰውን ያሳመነች ይመስላል። አዎ አይ ቲንክ ትናንት ማታ እሷ አብዛኛው ሰው የተጠየቀው ይህንን ድቤት ያየ ሰው እሷ ናት ያሸነፈችው የሚል ግምገማ ነው ያለው። ግን አሸነፈች ማለት ምን ማለት ነው የሚለው በደንብ በጥንቃቄ መታየት የሚፈልግ ነገር ነው። አሜሪካ ውስጥ አሁን ስታይ እሷ አሸነፈች ምናምን በየሚዲያው ይነገራል። ያ ማለት እነዚህ ሰዎች ለእሷ ድምፅ ይሰጣሉ ማለት አይደለም። ጥንቃቄ ያስፈልገዋል። ግን አይ ቲንክ እሷ ሞመንተም ያገኘችበት ይመስለኛል። እሱ ደግሞ ራሱን በጥይት የመታ ይመስለኛል። አንደኛ፣ ኦሃዮ ውስጥ ኢሚግራንቶች ከሄይቲ የመጡ ውሻና ድመት ይበላሉ፣ የሰውን ፔት ይበላሉ። ይሄ ደግሞ ውሸት መሆኑ የተረጋገጠ ወሬ ነው እና በእሱ ደረጃ በአንድ የፕሬዚደንት እጩ በፊት ፕሬዚደንት የነበረ ሰው ይሄ መነሳቱ በጣም ያሳፍራል። አንደኛ ያ ነው። ሁለተኛው ደግሞ የእሷን ጥቁርነት አንስቶ ያወራል። ይሄን እነዚህ እነዚህ ነገሮችን ማንሳት አልነበረበትም። አንደኛ ዲስትራክሽን ነው። ሁለተኛ ደግሞ ለሱ የሚጠቅሙ ነገሮች አይደሉም። ግን ትረምፕ ትረምፕ ነው እንግዲህ ይህን ሁሉ አንስቶ ተናግሯል። አይ ቲንክ ራሱን የጎዳ ይመስለኛል። የእሱ አማካሪዎች ይሄን ነገር ሳይነግሩት ቀርቶ አይመስለኝም። ትረምፕ ትረምፕ ነው ይነው ራሱን ሆኖ ነው የመጣው ቲንክ ራሱን የጎዳ ይመስለኛል። ትናንትና በጣም ቆንጆ ማታ ነበረ። ያው ለሀምሳ ቀን ያልተናገረችው ከማላ ሃሪስ ትናንትና አትሊስት በተወሰነ ደረጃ እንድንሰማ ትሆነናል እና የሰማነው ደግሞ ጥሩ ነገር እንዳልነበረ ሁሉ ሰው አይቶታል ማለት ነው። ስለዚህ ኢን ጀነራል ሁለቱም ካንዲዴት ሁለቱም ሰኞ በጥሩ ሁኔታ የየራሳቸው ኬስ አስቀምጧል ማለት ነው። ሁለቱ እጩዎች ከዋናው ምርጫ በፊት ሌላ ተጨማሪ ክርክር የማያደርጉ ከሆነ ማንን እንደሚመርጡ ያልወሰኑ አሜሪካውያንን የመሳብ ዕድላቸው የትላንት ምሽቱ ብቻ ይመስላል። ሁለቱ እጩዎች በሕዝብ አስተያየት መለኪያ ተቀራራቢ ድምፅ እንዳላቸው ይነገራል። ይህም ጥቅምት 26 ቀን 2017 ዓ ም የሚደረገውን የአሜሪካ ፕሬዝደንታዊ ምርጫ ልብ አንጠልጣይና በጉጉትም የሚጠበቅ ያደርገዋል። አንዳንዶች በተስፋ ሌሎች ደግሞ በሥጋት። ለአሜሪካ ድምፅ እንግዶልዴ፣ ዋሽንግተን ዲሲ።